ሰላም እንዴት ባላችሁ። ከዛሬ ዜና ጋር እኔ በሳማ አብደላ ከሱሲዲያ ይሆን ውድበሪ ከሆኒ። ዛሬ 17 አዲስ ኮቪድ ተጠቂዎች አሉ በድምር 3112 እና 43 ሰዎች ሞተዋል። አይዋ ወደ 500 የሚጠጉ አዳዲስ ጉዳዮች እና 71 ሰዎች ሞተዋል። ከሰዓት በኋላ በዜና ኮንፈረንስ ላይ ኬቪን ግሬመር የሱላን ዲስትሪክት ጤና በበኩላቸው በእነዚህ ቅጥሮች እንዳልተደሰቱ እና አንዳንድ ሰዎች የፊት ጭንብላ ለመልበስ አለመነሳታቸው ገልጸዋል። ብዙ ተጨማሪ እንቅስቃሴዎች በመክፈት ለመቀጠል ለምንም እንደፈለገ ግሬም ተረድተዋል፣ ነገር ግን እሱ ደህንነቱ የጠበቀ ስለሆነ እኛ በልጆች መለኪያ ውስጥ ነገሮችን ማድረግ አለብን ብለዋል። እናም እኛ ለበሽታ መስፋፋት አስተዋጽኦ እያደረግን ያለነው ነገር የለም ብለዋል። ባያ ትምህርት ክፍል ከኬ እስከ አስራ ሁለት ትምህርት ቤቶች ውስጥ ላሉ ተማሪዎች ለመምህራን እና ለሰራተኞች ፋኩሊቲ እንዳይሰጥ ስላደረገ ውሳኔ ግሪም ጠይቋል። ግሪም ለእሱ አንዳንድ ቀይ ባንዲራዎች እንደተፈጠረ ተናግሯል። ግሬም እንደሚለው ሶላ እንደ አብራጃ ጤና አጠባበቅ፣ ማህበራዊ ልዩነት እና ሌሎች ስትራቴጂዎች የአካባቢ ወረዳዎች ጋር መስራቱን እንደሚቀጥል ግሬም ተናግረዋል። መመሪያው ለህብረተሰብ መልካም የሆነው ማድረግ አለበት፣ ግን ከመደበኛ ውጪ አይደለም። የአሱሲዲ ከተማ ማህበረሰብ ትምህርት ቤት ዲስትሪክት በትምህርት ቤቱ ውስጥ ያሉትን ጭንብላዎች በብኑ መጠቀም የሚያመለክት መስረተዋል። ወደ ትምህርት ቤት ተመለስ አቅደዋል፣ ግን የገና እንዴት እንደሚሰራ የሚገልጽ አይደለም። የትምህርት بيت بيت ورا دان صحيح هاي راقن ባይዋ ስጋት እቅድ ወረርሽኝ ውስጥ ኮሮና ቫይረስ ከከሰሱ በኋላ የሞቱ ሶስት ሰዎች ቤተሰባቸው የታይሰን ምግብ እና ከፍተኛ ስራ አስፈጻሚዎችን የከሰሱ ነው። ኩባንያው ሆን ብሎ ሰራተኞቹን አደጋ ላይ ጥሎ በስራ ላይ እንዲቆይ ለማድረግ ባሽተዋል ብለዋል። ክሱ በታይሰን ባለስልጣናት ቫይረሱ በወተርሎ የአሳማ ማቀነባበሪያ ፋብሪካ ውስጥ እስከ መጋቢት መጨረሻ ድረስ ወይም የአፕሪል መጀመሪያ ላይ የተሰራጨ መሆኑን ያስተላልፋሉ። ነገር ግን ያንንም መረጃ ከሰራ ሰራተኞች እና ከህዝብ ይደብቃሉ። ወረሽኙ እያደገ ሲሄድ ክሱ ኩባንያ ደህንነት እርምጃ መተግበር ባለመቻሉ አንዳንድ የታመሙ ሰራተኞች በምርት መስመር ላይ እንዲቆዩ ያስችላሉ እና ተክሉ ደህንነት የተጠበቀ መሆኑን ለሰራተኞች እና ለህዝብ መሳሰት አረጋግጠዋል። የብሬክ ክላፍ ዩኒቨርሲቲ መስመር ላይ ንጥረ ነገሮችን የያዘ አዲስ መርሃ ግብር ባለፈው ናሴ አራት በታቀደው መሰረት መውደቅ ሲሜስተር ጀምረዋል። አርብ ኮርሶቹን እያካትተም እና አያካትተም። እናም ተማሪዎቹና የኮሌጅ ሰራተኞች በካምፐስ ፊት ለፊት ጭንበላ እንዲለብሱ ይፈለጋል። አርብ ዕለት መልቀቅ ላይ የቢሲዩ ፕሬዚዳንት ራሄል ከርሰን አዲስ ምርጃ ከ2020 እስከ 21 ዓመት ባለው ጊዜ ውስጥ ተለዋዋጭ ያስገኛል ብለዋል። አነስተኛ ክፍሎች ያላቸው የመጠነደል ያሳድጋል። እናም ለተማሪ እና ፋኩሊቲ ኮሮና ቫይረስ መስፋፋት አነስተኛ ተጋላጭነትም ያስከትላል ብለዋል። አመሰግናለሁ።